እግዚአብሔር ይመስገን። ዛሬ የምንመለከተው ክፍል በዳንኤል ምዕራፍ ሁለት ላይ ያለ ክፍል ነው። የመልእክቴ ርዕስ ጥበብና ኃይል የእግዚአብሔር ናቸው የሚል ነው። ሀሳቡን ያገኘሁት ከዚህ ከአስደናቂ ክፍል ውስጥ ሲሆን በተለይ ቁጥር 20 ላይ የተጻፈው የዳንኤል ቃል ነው፣ እና ዳንኤል በመንፈስ ቅዱስ ሆኖ የተናገረው ቃል ነው። መጽሐፍ ቅዱስ ላይ ያሉ ቃሎች በሙሉ የእግዚአብሔር ሰዎች የተናገሯቸው ቢሆንም መንፈስ ቅዱስ በውስጣቸው ሆኖ የተናገረው ነው እና ቁጥር 19ንና 20ን አንብቤላችሁ ወደ መልእክቴ ክፍሎች ሄዳለሁኝ። ምን አለ? የዚያን ጊዜም ሚስጥሩ በሌሊት ራእይ ለዳንኤል ተገለጠለት፣ ዳንኤልም የሰማይን አምላክ አመሰገነ። ቁጥር 20 ዳንኤልም ተናገረ፣ እንዲህ አለ፣ ጥበብና ኃይል ለሱ ነው ለእግዚአብሔር ነው እና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ ብሎ ንግግሩን ቀጠለ እና ዳንኤል የተናገረው ነገር ነው እና በጣም አስደናቂ ንግግር ነው ዳንኤል የተናገረው። በነገራችን ላይ የዳንኤል መጽሐፍ የተጻፈው በ536 ዓመተ ዓለም አካባቢ ነው። ማለት ታሪኩ በሰባ የባቢሎን ምርኮ ጊዜ ሰባ ዓመት የባቢሎን ምርኮ ጊዜ የሆነ ታሪክ ውስጥ የሆነ ነገር ነው። እስራኤላውያን ኃጢአት በመስራታቸው እግዚአብሔር በኃጢአታቸው ላይ እንደሚፈርድ ተናገራቸው። በነገራችን ላይ እስራኤል ሁለት የተከፈለ አገር ነበር። የሰሜኑ ክፍል እስራኤል የሚባለውና ከተማው ሰማሪያ ይባል ነበር። እነሱ በእግዚአብሔር ላይ ኃጢአት በመስራታቸው በትንቢት ኢሳያስ በኤርሚያስ ብዙ ሲነገራቸው ቆይተው ልባቸው እየደነደነ በኃጢአት እየቀጠሉ በመሄዳቸው በ722 ዓመተ ዓለም በአሶራውያን እንዳለ ተደመሰሱ። ስለዚህ የሰሜኑ ክፍል አስር ነገዶችን የያዘ ነው። በ722 ዓመተ ዓለም አለቀለት እና ሰሜኑ እንዴት እንዳለቀለት እያዩ የደቡቡ በይሁዳ በኢየሩሳሌም ከተማ የነበሩት የይሁዳ ሰዎች እግዚአብሔርን መፍራትና እንደ ቃሉ ማክበር ሲገባቸው አላደረጉም። እግዚአብሔር በተደጋጋሚ በነቢያት ይናገራቸው ነበር። የሰሜኑን አይነት ኃጢአት፣ ጣዖት አምልኮ፣ እጅግ በጣም አጸያፊ ነገር ማድረግ ስለቀጠሉ በ586 ዓመተ ዓለም በባቢሎናውያን ተጋዙ እና ይሄ 586 እስከ 516 7 ዓመት ታሪክ ውስጥ ነው የዳንኤል ታሪክ ያለው እና በእርግጥ መጽሐፉ የተጻፈው በ536 ዓመተ ዓለም ነው እና 536 535 እንደዚህ የሚል አስተያየት አለ። ግን 536 ዓመት ዓለም ነው። ለነገሩ ዳንኤል እና ጓደኞቹ ልክ ኢየሩሳሌም በፈረሰችበት ጊዜ የተወሰኑ ወጣቶችን ናቡከደነጾር የባቢሎኑ ንጉስ ወደ ኢየሩሳ ወደ ባቢሎን ወስዶ በተለየ የስልጠና ማዕከል ውስጥ አስቀምጧቸው ነበር እና ከነዚህ መካከል አራቱ ወጣቶች ዳንኤል፣ ሲድራቅ፣ ሜሳቅ፣ አብድናጎ የተባሉ አራት ወጣቶች ናቸው እና በጣም በቲኔጀርነታቸው ወደ ባቢሎን እንደተወሰዱ ነው የሚነገረው እና በባቢሎን ውስጥ ዳንኤል፣ ሲድራቅ፣ ሜሳቅ እና አብድናጎ በባቢሎን ቤተ መንግስት በውስጥ በነበረው የጥበብ ፋካልቲ ነው የምለው እኔ የጥበብ ዩኒቨርሲቲ ውስጥ ገብተው ይማሩ ነበር። በነዚህ ልጆች ታሪክ እግዚአብሔር አስደናቂ ነገር ሰርቷል። እግዚአብሔርን በጥብቅ እና በእውነት ያመልኩ ነበረ፣ ያውቁት ነበረ። ስለዚህ በባቢሎን ውስጥ በመቶ ሃያ ሰባት ሀገር ገዢ ፊት ትልቅ ግርማ፣ ትልቅ ሞገስ ነበራቸው እና በእርግጥ የጥበብ ትምህርት ቤት ገብተው በጥበብ ትምህርት ቤት በጥሩ ውጤት ነው የተመረቁት ራሱ የጥበብ ትምህርት ቤቱ የመጨረሻ የሶስት ዓመት ፈተናን የፈተናቸው ምዕራፍ አንድ ላይ ንጉሱ ነው አስር እጥፍ ከሌሎቹ በልጠው እንደተገኙ ነው ምዕራፍ አንድን ስታነቡ የምታገኙት እና በጣም የሚገርም ታሪክ ነው እና በዚህ ታሪክ ላይ ተመስርቶ ነው አሁን ዳንኤል እዚህ ጋር ይህንን ነገር ቁጥር ሀያን የተናገረው እና ነገሩ የተነገረበትን ምክንያት አጠቃላይ ሁኔታ እና ይሄ ዳንኤል የተናገረው ነገር ትርጉም ወይም ደግሞ ምንነት እና ቀጥሎ ደግሞ ሰዎች የሚፈልጓቸውን ነገሮች እና እኛ እንዴት ይህንን ዋና ነገር ልናገኝ እንደምንችል አንዳንድ ነገሮችን እናገራለሁ ለወጣቶች፣ ለአዋቂዎች። በእምነት ብዙ ዓመት ላደረጉ ለአዳዲሶች ይህ በጣም አስደናቂ ነገር ያለበት ክፍል ነው። እና ነገሩ የተነገረበትን ጊዜና ሁኔታ ጥቂት ልንገራችሁ። በመጀመሪያው ነጥቤ ላይ ዳንኤል እንደዚህ ነው ያለው። ቁጥር ሀያ ላይ ዳንኤልም የሰማይን አምላክ አመሰገነ እና ተናገረ እንዲህ አለ ጥበብና ኃይል ለእሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ ብሎ ነው የተናገረው። ይህንን የተናገረበት ምክንያት ምንድን ነው? እኔ ይህንን ነገር የተናገረበትን ጊዜና ሁኔታ ለመናገር ስመጣ ባግራውንዱን ባሳያችሁ ጥሩ ነው። ዳንኤል፣ ሲድራቅ፣ ሚሳቅ እና አብድናጎ አራቱ ወጣቶች በናቡከደነጾር የጥበብ ትምህርት ቤት ውስጥ ተምረዋል እና ናቡከደነጾርና አገሩ አጠቃላይ ምን የሚል ስሜት ነበራቸው? በመጀመሪያ በአንደኛው ነጥቤ ውስጥ እንድታዩልኝ የምፈልገው ባቢሎን ባጠቃላይ፣ የባቢሎን መንግስት በአጠቃላይ ናቡከደነጾር ንጉሱ፣ እና በመንግስት ውስጥ ያሉ ሰዎች ሁሉ የባቢሎን ሀሳብ ምን እንዲሆኑ ነው፣ የጠቢባን ሀገር ወይም ጠቢባን ሆነው እንዲጠሩና ጠቢባን ሆነው እንዲገኙ ትልቅ ጥማትና ፍላጎት ነበረው ንጉሱ እና አገሪቱም እና ሁለት ነገሮችን ለማከናወን ይፈልጉ ነበር። አንደኛ በጥበብ የመጠቁ እንዲሆኑ፣ ሁለተኛ ደግሞ በኃይል ማንም ተወዳዳሪ ሊኖራቸው እንዳይችል ማድረግ ነበር። እና ስለዚህ የጦር ሰራዊት እና የጦር ስልጠና በጣም ምርጥ የተባለ የጦር ኃይል ነበራቸው። ሁለተኛ ደግሞ በጠቢባን በኩል ደግሞ የጥበብ ማዕከል ገንብቶ ሰዎችን ሁሉ ጠቢባን ለማድረግ ከፍተኛ ጥረት ነበረው። እና ቅድም እንዳልኩት ዳንኤል እና ጓደኞቹ የዚህ የጥበብ ትምህርት ቤት ተማሪዎች ነበሩ። አስደናቂ ድል ነው ለዳንኤል እና ለጓደኞቹ። እና ቅድም እንዳልኩት ንጉሡ ራሱ ጠቢብ እና የጠቢባን ጠቢብ ብሎ የሚጠራ ሰው እንደነበረ መገመት ትችላላችሁ። ምክንያቱም ምዕራፍ አንድ ላይ የተማሪዎቹን በሙሉ በመጨረሻ የሚፈትናቸው ንጉሱ ራሱ ነበር። ምዕራፍ አንድ ላይ ብትመለከቱ ቁጥር 19 እስከ 21 ላይ ንጉሱም እነዚህን ልጆች በተነጋገራቸው ጊዜ ከብላቴኖቹ ሁሉ እንደ ዳንኤል እንደ አናኒያ፣ እንደ ሚሳኤል እና እንደ አዛሪያ ያለ አልተገኘም። እነዚህ የአይሁድ ወጣቶች ናቸው። በንጉሱም ፊት ቆሙ። ንጉሱም በጠየቃቸው በፈተናቸው በጥበብና በማስተዋል ነገር ሁሉ በግዛት ሁሉ ከሚኖሩ የሕልም ተርጓሚዎች አስማተኞች ሁሉ እነሱ አስር እጅ የበለጡ ሆነው አገኛቸው ይላል። በጣም የሚገርም ነው። አንድ አስተማሪ ወይም አንድ ሰው ተማሪዎችን የሚፈትን ከሆነ ራሱ ሊትራሊ የሚፈትን ከሆነ በፈተናው ራሱ የተካነ ሰው መሆን አለበት፣ በደንብ ያወቀ ፕሮፌሰር መሆን አለበት። ስለዚህ ንጉሱ ጠቢብ ነው። ጠቢብ ነኝ ብሎ የሚጠራ ነው። የጠቢብ ጠቢብ ነኝ ብሎ የሚጠራ ነው። በጥበብ ፕሮፌሰር ነኝ ብሎ የሚጠራ ነው። ፈተናቸው እና እንደዚህ አይነት ሀገር ውስጥ ነው የነበሩት እና ይህንን እንድታስታውሱ እፈልጋለሁ። በሁለተኛ ደረጃ እዚህ የምናገርበት ነጥብ የባቢሎን የጥበብ ምሩቃን በሙሉ ምዕራፍ ሁለት ላይ ስንመጣ ዋጋ ቢስ ሆኖ ነው የተገኙት። መቼም ሰዎች በተማሩት ትምህርት አንዳንድ ነገር ቢሰሩ ጥሩ ነው። ግን አሁን ንጉሱ ትልቅ ችግር ውስጥ ገባ። ራሱ የጠቢባን ጠቢብ ብሎ ራሱን የሚጠራው የጥበብ ፈተና ፈታኝ የሆነው ሰውዬ ህልም አለመ። ምዕራፍ ሁለት ላይ ስትመጡ እና ህልሙ ጠፋበት ስለዚህ ምንድን ነው ያደረገው? ጠቢባኑን በሙሉ ሰበሰበና ህልሜን አምጡ፣ ትርጉሙንም ስጡኝ ብሎ ጠየቃቸው። እነዚህ ጠቢባን በሙሉ ተሰብስበው ይሄን አይነት ጥያቄ በፍጹም ሰምተን አናቅም እና አንድ ንጉስ ወይም ማንኛውም ሰው ህልሙን ይናገራል፣ እኛ ደግሞ እንፈታለን። አሁን አንተ የምታደርገው ነገር ግን በጣም ግራ የገባ ነገር ነው እና ተደርጎም አይታወቅም። እንዴት የሰውን ህልም ሰው ሊያውቅ ይችላል። ህልሙን ንገረን ፍቹን እናስታውቃለን አሉ። እኔ እዚ ጋ አንድ አስተያየት ሰጥቻለሁ፣ በመልእክቴ ላይ ቅድም ምዕራፍ አንድ ላይ ከአነበብኩላችሁ ክፍል ውስጥ እነዚህ ዳንኤል ሚሳቅ፣ ሲድራቅ እና አብድናጎ የተባሉት አራቱ ጓደኛሞች ከተማሩት ልጆች በሙሉ የተለዩ ሆነው ነው የተገኙት በህልም ትርጉም በጥበብ፣ በአስማት፣ በተለያየ በዘመኑ ይሰጥ በነበረው ትምህርት በሙሉ አዋቂዎች ሆነው ነው የተገኙትና፣ ግን አንዱ ኮርስ የትምህርት ቤቱ ኮርስ የህልም ትርጉምን በተመለከተ እንደነበረ ማስተዋል ትችላላችሁ። ህልም ተርጓሚዎች አንደኛ ናቸው። በአስማት አንደኛ ናቸው። በነገራችን ላይ አስማት የሚለው ከጥንቆላ ጋር የተያያዘ አይደለም። የመጽሐፍ ቅዱሱ የአስማት ትርጉም፣ አስማት ማለት በሰዎች ፊት ትሪክ መስራት ማለት ነው እና ትሪክ በመስራት የታወቁ ነበሩ፣ አንደኞች ነበሩ እና ህልም በመተርጎም የተማሩት ሰዎች በሙሉ ህልም መተርጎም አቃታቸው። ራሱ ናቡከደነጾር ህልሙንም ትርጉሙንም ራሱን መስጣት ያቃተበት ጊዜ ነው እና ታያላችሁ። የዓለም እውቀት፣ የዓለም ጥበብ፣ የዓለም ፍልስፍና አንድ ወቅት ሰዎችን ሁሉ የማይረዳበት ጊዜና ሰዓት የሚመጣበት ምልክትና ማሳሰቢያ ወይም ማስረጃ እንደሆነ ልታስተውሉ ትችላላችሁ። እና ተርጓሚ ስለጠፋ ንጉሱ ተናደደ። ስለዚህ ቁጥር 13 ላይ ያላነበብኩት ክፍል ላይ ስትመጡ ትእዛዝ ወጣ፣ ጠቢባንም ይገደሉ ዘንድ የባቢሎኑ ንጉስ። ቁጥር 12 ንጉሱ ተበሳጨ እጅግም ተቆጣ፣ የባቢሎን ጠቢባን ሁሉ ያጠፉ ዘንድ ትእዛዝ አዘዘ። ሶስት ዓመት ያስተማራቸውን ተማሪዎች በሙሉ ይገደሉ የኔን ጥያቄ ስላልመለሱ ብሎ አዘዘ ንጉሱ። ልክ በዚህ ጊዜ ነው እነ ዳንኤል ጣልቃ የገቡት። በእርግጥ ዳንኤልንና ጓደኞቹንም ሊገሏቸው ፈለጓቸው ይላል። ቁጥር 13 ጠቢባኑን ይገሉ ዘንድ ጀመሩ። ኦረዲ ሰዎች መገደል ጀምረዋል። ዳንኤልንና ባልንጀሮቹንም ይገሉ ዘንድ ፈለጓቸው እና ይሄ ነገር የተነገረበት የጀርባ ታሪክ ይህንን የመሰለ እንደሆነ እንድታስቡና እንድታዩ እግዚአብሔር አምላካችን ይፈልጋል። በጣም አስጨናቂ ጊዜ ነው። እና በዚህ ጊዜ በእንደዚህ አይነት ጊዜ አንድ ነገር ብቻ ነው መልስ መስጠት የሚችለው ያም እግዚአብሔር ነው። እግዚአብሔርን የሚያውቁ ሰዎች እንደዚህ አይነት አጣብቂኝ፣ ግራም ቀኝም ወደፊትም ወደኋላም መሄድ በማይቻልበት ጊዜ እግዚአብሔርን የሚያውቁ ሰዎች ቀጥታ የሚሄዱት ወደ ማን ነው? ወደ እግዚአብሔር ነው። እና ዳንኤል፣ ሲድራቅ፣ ሜሳቅ አብድናጎ በዳንኤል መሪነት ወደ እግዚአብሔር እንደቀረቡ ታያላችሁ። በእርግጥ እግዚአብሔር ፊት ጸለዩ። ለዚህ ለአስገዳዩና ለገዳዩ ሰውዬ ዳንኤል ቀርቦ እንዴት የንጉሡ ትዕዛዝ በጣም ቸኮለ፣ ልክ አይደለም እና ጊዜ ይሰጠን ብሎ ጠየቀ። ከዚህም በፊት ዳንኤል ጊዜ ይሰጠን ብሎ ጠይቋል። ትዚላችሁ እንደሆነ ምናልባት ምዕራፍ አንድን ያነበባችሁ እነዚህ ሲድራቅ፣ ሚሳቅ፣ አብድናጎ እና ዳንኤል የባቢሎን የጠቢባን ትምህርት ቤት ውስጥ እንደገቡ ይሰጣቸው የነበረው ምግብ ለጣዖት የተሰዋ ምግብ፣ ስጋ እና ደግሞ ጠጅ በጣም ይጠቅማል ተብሎ የታሰበ ነገር ነበር። ዳንኤል ይህንን ነገር እኛ መብላት አይገባንም፣ አንበላም፣ ስለዚህ ጥራጥሬ ነው ምንበላው፣ ለጣዖት የተሰዋውን ነገር የንጉሱን መብል አንበላም ብሎ ጠየቀ። ጥያቄያቸው በአስር ቀን ውስጥ ተፈቀደ። ምክንያቱም በዛ መርከስ አልፈለግንም ብለው ነበር። እግዚአብሔርን ማክበር በጣም አስደናቂ ነገር ነው እና አሁን ወደ ሁለተኛው ነጥቤ ነው የሚሄደው። ሁለተኛው ነጥቤ በዳንኤል ንግግር ውስጥ ያለው ሀሳብ ምንድን ነው? አሁን ዳንኤል ጸለየ። እግዚአብሔር ሚስጥሩን ገለጠለት። የንጉሱን ህልምም የህልሙንም ፍቺ ገለጠለት። ልክ ያን ጊዜ ነው ዳንኤል በጣም በመደነቅ ይህንን ንግግርና ይህንን መግለጫ የሰጠው። ምንድን ነው ያለው? ዳንኤልም ተናገረ እንዲህ አለ፣ ቁጥር ሃያ ላይ ጥበብና ኃይል የእሱ ነው። የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ እና ጊዜያትን ይለውጣል፣ ነገስታትን ያስነሳል፣ ነገስታትን ያፈልሳል፣ ጥበብን እና እውቀትን ለአስተዋዮች ይሰጣል፣ የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃን ከሱ ጋር ነው ብሎ ነው የተናገረው። መቼም በጣም እጭቅ ያለ በጣም ብዙ ነገሮች ያካተተ ነገር ነው የተናገረው ዳንኤል ግን፣ ዋና ሀሳቡ እኔ በዚህ ምዕራፍ ውስጥ ያለው ዋናው ሀሳብ እግዚአብሔር የሚባለው አምላክ ምን አይነት አምላክ መሆኑን በእነዚህ ሁኔታዎች መግለጥና መናገር ነው። እግዚአብሔር ይህንን ነገር ነው ያደረገው። ስለዚህ ዳንኤል ምንድን ያለው ጥበብና ኃይል የማን ነው? የእግዚአብሔር ነው። ይህንን ነገር እኔ ሳስብበት በጣም የሚያስደንቁኝ ነጥቦች አሉ። ከሚያስደንቁኝ ነጥቦች አንደኛው ይሄ ንግግር ወይም መግለጫው አደገኛ ነበር ራሱ ምክንያቱም ቅድም የጀርባ ታሪኩን ስነግራችሁ የባቢሎኑ ንጉስ ናቡከደነጾር ጠቢብ ነኝ የሚል ነው። በዓለም ላይ ደግሞ ኃይለኛ ነኝ የሚልም ነው። ሁለት ነገሮችን አካትቼ ይዣለሁ የሚል ሰው ነው። ምዕራፍ 3 ምዕራፍ 4 ምዕራፍ 5 ላይ ስትመጡ አንድ ቀን በሰገነቱ ላይ የተመላለሰ በግንቡ ላይ የተመላለሰ ይቺን የባቢሎንን ከተማ የገነባኋት እኔ ነኝ ኃይሌ ጥበቤ ጉልበቴ በጣም ልዩ ነው ብሎ በትቢት ሲናገር፣ ታዩታላችሁ። እና አሁንም እዚህ ጋር ጥበብ እና ኃይል የኔ ነው ላለው ሰውዬ ጥበብ እና ኃይል የእግዚአብሔር ነው ብሎ መናገር በጣም አደገኛ ነው። በዚህ እኛ ባለንበት ዘመን ሰዎች ፖለቲካል ኮሬክትነስ የሚል ነገር ያውቃሉ። ፖለቲካል ኮሬክትነስ ማለት መንግስት ወይም ሕዝብ የሚፈልገውን ነገር በመናገር መኖር ማለት ነው። ልክ ሰዎች እንደሚፈልጉት ማድረግ እንግሊዞችን እና አሜሪካውያንን እጅግ በጣም ያደቀቀ እና የጎዳ ነገር ነው፣ ማመቻመች ሰዎች የሚፈልጉትን ነገር ለማድረግ እንደሚፈልጉት መሆን። ግን ዳንኤል እና የእግዚአብሔር ሰዎች እንደዚህ አይነት ነገር ማስተናገድ አይችሉም። ጥበብ የንጉሱ ነው በሚሉ ሰዎች ፊት ጥበብ የእግዚአብሔር ነው። ኃይል የንጉሱና የባቢሎን ነው በሚሉ ሰዎች ፊት ኃይል የማን ነው? የእግዚአብሔር ነው ብሎ ነው የተናገረው እና የንጉሱን የባቢሎንን አስተዳደር የዓለምን አጠቃላይ ፍልስፍናና አመለካከት ስረ መሰረቱን የሚነካና የሚንድ አነጋገር ነው። እውነት ነው፣ ጥበብ የእግዚአብሔር ነው። እውነት ነው፣ ኃይልም የእግዚአብሔር ነው። የሌላ የማንም አይደለም። የፕሬዚዳንት እከሌ እና እከሌ አይደለም። ኃይልም ጥበብም የእኛ አምላክ የእግዚአብሔር ብቻ ነው። እና እኔ ታዲያ ይህንን ነገር እና ንግግር ሳስተውለው እና ሳጠናው ምናልባት ናቡከደነጾር ሕልሙ መቶ ሺህ ጊዜ ቢጠፋ ይሻላል ጥበብ ያንተ አይደለም ከሚባል ኃይል ያንተ አይደለም ከሚባል የሚል አመለካከት አለኝ። እኔ ናቡከደነጾር ቦታ ብታስቀምጡኝ እንደዚህ አይነት ንግግር መስማት በፍጹም አልፈልግም። ምክንያቱም ጥበብ የኔ ነው ስል የነበርኩ ሰው ነኝ፣ ኃይል ኔ ነው ስል የነበርኩ ሰው ነኝ። እንደዛ አይነት ሰው ጥበብ ያንተ አይደለም የእግዚአብሔር ነው፣ ኃይል ያንተ አይደለም የእግዚአብሔር ነው የሚለውን ሰው ቶሌሬት ማድረግ በፍጹም የሚቻል አይመስለኝም ነበር። ግን እግዚአብሔር ነገሮችን ተቆጣጥሯል። እግዚአብሔር ይመስገን። እና ይህንን ነገር ሳስብ ታዲያ እኔ ዳንኤል የተለየ መንፈስ በእውነት እውነተኛ እግዚአብሔርን ያወቀ እና የተረዳ ሰው እንደነበረ አስተውላለሁ። ሁለተኛ እዚህኛው ክፍል ውስጥ የምናገርበት ነገር ንግግሩ ወይም መግለጫው እውነት ነበር። ተመልከቱ፣ ዳንኤል ያለው ጥበብና ኃይል ለሱ ነው፣ ለእግዚአብሔር ነው። ጥበብና ኃይል የማንም የማንም አይደለም የእግዚአብሔር ብቻ ነው። እውነት ነው። ይሄ ለንጉሱ ጥያቄ መልስ የሰጠ እግዚአብሔር ብቻ ነው። ንጉሱና ጥበቡ የንጉሱ የጥበብ ምሩቆች ከነ ዲግራቸው ከነ ፒኤችዲያቸው መልስ ያልሰጡትን መልስ የሰጠ የገለጠ እግዚአብሔር ብቻ ነው። ታያላችሁ፣ ሰዎች በህይወታቸው በጣም ብዙ ምስቅልቅል ጥያቄ አለባቸው። ጥልቅ የሆነ የህይወት ጥያቄ አለባቸው። የህይወትን ጥያቄ መመለስ የሚችል እግዚአብሔር ብቻ ነው። የነገስታትን የህይወት ጥያቄ የወጣቶችን የህይወት ጥያቄ የተማሩ ያልተማሩ ሰዎችን የህይወት ጥያቄ፣ ምስጢራዊ ጥያቄን መመለስ የሚችል እግዚአብሔር ብቻ ነው። ሰዎች በእግዚአብሔር ላይ አለመታመናቸው ከነ ጥያቄያቸው እንዲብሰለሰሉ፣ እንዲንተከተኩ ነው የሚሆኑት። ብዙዎች የህይወት ጥያቄ ወደ እብደት፣ ወደ ቅዠት፣ ወደ እስኪዞፈርኒያ የሚባሉ ህመሞችና ችግሮች ውስጥ አጥልቋቸዋል ብዙ ሰዎች እግዚአብሔርን ማወቅን ለጥያቄ ሁሉ መልስ ነው እግዚአብሔር ይመስገን እና ንግግሩ እውነት ላይ የተመሰረተ ነው በማስረጃ የተረጋገጠ ነው እና እግዚአብሔር ጥበብ ስላለው ዳንኤል ምንድን ያለው እዚህ ቁጥር ሀያ ላይ ብትመለከቱ ጥበብና ኃይል የእሱ ነው የእግዚአብሔር ነው ጥበብና ኃይል እና ከዚህ የተነሳ ጥበብና ኃይል ስላለው እግዚአብሔር አንደኛ ጥበብ ስላለው ምን ያደርጋል? ነው ያለው ጥበብን ለጠቢባ እውቀትን ለአስተዋዮች መስጠት ይችላል። እግዚአብሔር ጥበብ ያለው አምላክ ነው እና ጥበብን ለሚፈልጉ ማስተዋልን ለሚፈልጉ ሰዎች ጥበብንና ማስተዋልን ይሰጣል። ከዚህ በፊት ጥበብ እና ማስተዋል የሚባለውን ነገር በተለይ ጥበብን ተርጉሜ ነበር። አንድ ጊዜ ቺካጎ መሄደን ስናገርበት ነበር በሌላ ቴክስት ላይ፣ እናንተ አብራችሁኝ ነበራችሁ ብዙዎቻችሁ እና ጥበብ የሚለው ቃል የሂብሩ ቃል ሀካም ወይም ደግሞ ሀኪም የሚለውን ቃል ያመጣንበት ቃል ነው። ሀኪም ወይም ሀካም የሚል ቃል ነው ጥበብ ለሚለው ቀጥታ ሂብሩን ብታነቡ ሀኪም ወይም ሀካም የሚል ቃል ነው። ሀካም እና ሀይል ኃይል ነው። በሂብሩ ሀይልም ሀካምም ያለው እግዚአብሔር ብቻ ነው። እና እግዚአብሔር ብቻ ነው ሀይልም ጥበብም ያለው። ግን ጥበብ ሀካም ወይም ሀኪም የሚለው ቃል ስትተረጉሙት ምን ማለት ነው? ችግር ውስብስብ ያለ ችግር አይቶ ከችግር ውስጥ መፍትሄ ማግኘት የሚችል ሰው፣ ችግርን መፍታት የሚችል ሰው ማለት ነው ሀኪም ወይም ጥበብ ጠቢብ ሰው እና እንደዚህ አይነት እንደዚህ አይነት ችሎታ አለው እግዚአብሔር የሰውን ውስብስብ ችግር ውሉን ውሉን አይቶ ብድግ አድርጎ ፍትትት የሚያደርግ አምላክ ነው እግዚአብሔር። የእኛን ችግር የግል ችግር፣ የውስጣችንን ጥያቄ መፍታት የሚችል ነው። እና እንደውም መፍታት ብቻ አይደለም፣ ጥበብን ለሚፈልጉ ሰዎች እንደዚህ አይነት ነገርም መስጠት የሚችል አምላክ ነው። ይህንን አይነት ትርጉም የደረስኩበት ከቃሉ ነው፣ ደግሞም በተግባርም ካየሁት የተነሳ ነው። አንድ ጊዜ ዛ ለንደን በምንኖርበት ጊዜ ከሰዓት በኋላ የሕፃናት አገልግሎት ነበረን እና አንድ የእኛ ቸርች ሌላ ደግሞ ትልቅ ቸርች አለ። ብዙ ሰዎች አልነበሩንም የሚያገለግሉና ህፃናትን ከቤታቸው ወደ ቸርች ከቸርች ወደ ቤት የሚያመላልስልኝ አንድ ሰው፣ አካባቢው እሁድ ከሰዓት በኋላ ስራ የማይሰራ ሰው ነበረ እና እሱን ሰው ከዛ ከትልቁ ቸርች መጠየቅ ፈለግኩኝ እና ሄጄ ትልቁ ቸርች ያሉትን ሰዎች ጠየኳቸው። እና ከሌ የሚባል ሰው ከዚህ ከሰዓት በኋላ እንዲያውም፣ ዲቦራ አብራው ልጆችን ታነሳ ነበር፣ በኋላ በራሷ መኪና ማንሳት ከመጀመሯ በፊት። እና በጣም የታወቀ የህግ አዋቂ ሰው ነው። እና ሽማግሌውን ስጠይቀው በጣም ጥሩ ስራ የለውም እሁድ ከሰዓት በኋላ እና ሊያገለግላችሁ ይችላል አለኝ። ና ግን ዲሁ ነው አለኝ፣ ታውቃለህ፣ እዚህ መካከላችን ካሉ ሰዎች በሙሉ በጣም ጠቢብ ነው ብሎ ነገረኝ እና ጠቢብ ነው አለኝና ዘ ዋይዘስት ማን አማንጋስ ብሎ ነገረኝና አንድ ፕሮብሌም ብትሰጠው ልክ ፕሮብሌም ውስጥ መፍትሄውን ያያል አለኝ። እና በጣም ገረሜ ለእኔ ለራሴ የጥበብ ትርጉም ያገኘሁበት ጊዜ ነው። ውስብስብ ችግር ውስጥ መፍትሄ የሚያዩ ሰዎች ማለት ችግር የሚፈቱ ሰዎች፣ ፕሮብሌም ሶልቨር የሆኑ ሰዎች ጠቢባ ናቸው ፕሮብሌም የሚያናፍሱ፣ የሚያጋግሉ፣ የሚያባብሱ፣ የሚያቀጣጥሉ ሳይሆን ፕሮብሌም አይተው ፕሮብሌሙን የሚፈቱ ሰዎች ናቸው ጠቢባን ሰዎች። እና እንደዚ አይነት ሰው እውነትም ጠቢብ እንደሆነ በብዙ መንገዱ ያንን ሰውዬ አይቻለሁ። እና እግዚአብሔር ጠቢብ ነው አለና ዳንኤል ምን አለ? የጠለቀውንና የተሰወረውን ይገልጣል። በጨለማ ያለውን ያውቃል። ብርሃን ደግሞ ከሱ ጋር ነው። ታያላችሁ። እግዚአብሔር ጠቢብ ስለሆነ የጠለቀውን እና የተሰወረውን ነገር መግለጥ የሚችል ነው። ሰዎች ግራ የሚገባቸውን ነገር ፍትትትት የሚያደርግ ነው እግዚአብሔር። በጨለማ ውስጥ ያለውን ማንም ሰው አያውቅም፣ እሱ ግን በጨለማ ውስጥ ያለውን ያውቃል። ቤተ ክርስቲያን አንዱ ትልቁ ስራ ትልቁ ስራዋ የእግዚአብሔርን ማንነት መግለጥና ማስተማር ነው ይህንን በማስተማር ለሰዎች ሰዎች እግዚአብሔር ላይ መጥተው እምነታቸውን እንዲያደርጉ ከእግዚአብሔር ጋር የሙጥኝ እንዲሉ ልክ እንደነ ዳንኤል ማስተማርና ማሳየት ነው። ስለዚህ የኛ እግዚአብሔር ጠቢብ ነው። ጥበብን ለሚፈልጉ ሰዎች የሚሰጥ ነው። ሰጥቶ ደግሞ የማይነጥፍበት አምላክ ነው እግዚአብሔር እና ኃይልም አለው ነው ዳንኤል ያለው እየተናገረ ያለው እና እግዚአብሔር ኃይል አለውም ብሏል። ኃይሉን በምን መልክ ነው የገለጠው? እንደዚህ እያለ ነው የገለጠው። ጊዜያትንና ዘመናትን ይለውጣል፣ ነገስታትን ያፈልሳል፣ ነገስታትን ያስነሳል። አያችሁ፣ እግዚአብሔር ኃይል ስላለው ምን ያደርጋል? ጊዜን ዘመንን መለወጥ ይችላል። አንዱን አንስቶ ንጉስ ማድረግ ይችላል። ደግሞ የታበየውን ንጉስ አውርዶ እንደ ማንኛውም እንደ ተራሰው ማድረግ ይችላል። ኢትዮጵያ ውስጥ ይህንን እኔ አይቻለሁ። ኃይለ ስላሴ ንጉስ በነበሩበት ጊዜ ትንሽ ልጅ ነበርኩኝ ኃይለ ስላሴ ተነስተዋል ያኔ ኃይለ ስላሴ ሲነሱ እኛ ሁላችንም ዝም ብሎ ሰማይ የሚደፋ ነገር ይመስልን ነበር ህፃኖች ስለሆንን እንዴት ነው የምንኖረው እንዴት ነው የምንተነፍሰው ትንፋሽን ህይወትን ሁሉ የያዙት ኃይለ ስላሴ ይመስል የነበር እኔ ድሮ ልጆኝ እና ኃይለ ስላሴ አለፉ ከዛ ደግሞ ደርግ መጣ ደርግም እንዳልነበረ ነገር ሆነ አለፈ። ታውቃላችሁ እናንተ ራሳችሁ በኢህአዴግ ዘመን ደግሞ የነበራችሁት ኢህአዴግ እነ እነ መለስ ዜናዊ የእነሱ አሰራር እንዳልነበረ ሆነ። በጣም በጣም የሚገርሙ ነገሮች በዓለም ላይ አይተናል። እነ ሳዳም ሁሴን እኛ ዝዋይ ነበርን። ሳዳም ሁሴን ጦርነት ኩዌትና ኢራቅ ተዋግተው በነበረ ጊዜ አሩሲ ውስጥ ያሉ ኦሮሞዎች በሙሉ ዝዋይ የሚባለው ገበያ ውስጥ መጥተው ሳዳም አሸንፎ እኛ ዝዋይ ውስጥ ያለውን አማራ በሙሉ ጨፍጭፈን ይሉ የነበረበት ጊዜ ነበር። እንዳልነበረ ሳዳም ሁሴንና ሰራዊቱ ሁሉ እግዚአብሔር ነገስታትን ያስነሳል ነገስታትም ምን ያደርጋል ዝቅ ያደርጋል ይሄ ኃይል ያለው ማን እጅ ውስጥ ነው እግዚአብሔር እጅ ውስጥ ነው ማንም ፕሬዚዳንት እጅ ውስጥ አይደለም የባቢሎን ንጉስ እጅ ውስጥ አይደለም መቶ ሀያ ሰባት ሀገሮችን ገዝቷል የባቢሎን ንጉስ ግን ኃይል በእግዚአብሔር እጅ ውስጥ ነው የባቢሎንን ንጉስ እንደዛ እንዲያደርግ ራሱ ያደረገው እግዚአብሔር ነው ንጉሱ ንጉሱን እንደዚህ አይነት ስልጣን የሰጠህ እግዚአብሔር ነው ብሎ ራሱ ዳንኤል ነግሮታል። እና ስለዚህ ሁለቱ ነገሮች በተጣጣመ መልኩ እና በእውነተኛ መልኩ በእጅ ውስጥ የያዘ እግዚአብሔር ብቻ ነው። ይህንን ስንረዳ በህይወታችን ዘመን ሁሉ በእግዚአብሔር ላይ የመታመን በእግዚአብሔር ላይ የመደገፍ በእግዚአብሔር ላይ የማረፍ ህይወት ይኖረናል ማለት ነው። ልክ እንደ ዳንኤል እንደ ሲድራቅ ሚሳቅ፣ እና አብድናጎ ተመልከቱ። ሞት እየመጣ ነው። ጠቢባን በሙሉ እየተገደሉ ነው። ጓደኞቻቸው አንዳንዶቹ ተገድለዋል። ግን በዚህ መካከል ነው ጥበብም ኃይልም የእግዚአብሔር ብቻ ነው ብሎ ጥበብም ኃይልም የእግዚአብሔር መሆኑን እየተናገረና እያስረዳ ያለው ሶስተኛው ነጥቤ ጥበብና ኃይል የማይገኙባቸው መንገዶች ምን ምንድን ናቸው? የሚሉትን ጥቂት ጠቆም ጠቆም ላደርጋችሁ እፈልጋለሁ። ታውቃላችሁ፣ ጥበብና ኃይል እነዚህ ሁለቱ ነገሮች ሰዎች ሁሉ በዘመናቸው የሚፈልጓቸው ነገሮች ናቸው። ሰው ሁሉ ጠቢብና ጥበበኛ መሆን ይፈልጋል። ሰው ሁሉ ልጆች በጤነኛ አይምሮ ማለት እንደዚህ የማያስቡ ሰዎች አሉ። ጠቢብ ለመሆን ፈልጋለሁ ብለው የማያስቡ ሰዎች አሉ። ግን በአጠቃላይ ሰዎች ሁሉ ጠቢብ ቢሆኑ ደስ ይላቸዋል። ፕሮፌሰር ቢሆኑ ደስ ይላቸዋል። ሳይንቲስት ቢሆኑ ደስ ይላቸዋል፣ ከጠቢብነት አንዱ ነው ብለን ብንፈርጃቸው። ደግሞ ኃይልም ቢኖራቸው ደስ ይላቸዋል። ሰዎች ሁሉን ነገር የማድረግ ኃይል ቢኖራቸው ደስ ይላቸዋል። ሰዎች ግን የነዚህ የሁለቱ ነገሮች መገኛ መንገድ ብዙ ሰዎች አያውቁትም። መገኛ መንገዱን እና ጥበብና ኃይል የማይገኙባቸውን መንገዶች ጥቂት ብጠቁማችሁ ጥሩ ነው፣ ለብዙዎቻችን በጣም ይጠቅመናል። አንደኛ ጥበብና ኃይል ከተሳሳተ ቦታ አይገኝም። አሁን እንግዲህ ጥበብና ኃይል ያለው በእግዚአብሔር እጅ ነው ብሎ የተናገረው ዳንኤል ጥበብና ኃይል የሚገኘው እግዚአብሔር ጋ ብቻ እንደሆነ ነው የተረዳውና እየተናገረ ያለው። ብዙ ሰዎች ጥበብና ኃይልን የሚፈልጉት ከተሳሳተ ቦታ ነው፣ ከተሳሳተ ስፍራ ነው። አንዴ ወደዚያ ይሄዳሉ አንዴ ወደዚህ ይሄዳሉ። የሚገርም ነው። ይሄንን ነገር ሳስብ በአይምሮ ያለው የብዙ ሰዎች መንከራተት ነው እና አንዳንድ ሰዎች የሃይማኖት ፒልግሪም በማለት የሃይማኖት ጉዞ ወደ ኢየሩሳሌም ይሄዳሉ፣ ወደ መካ መዲና ይሄዳሉ፣ ወደ ተለያየ ቦታ ይሄዳሉ። አሁን ባለፈው ሳምንት ራሱ ወደ ቁልቢ ገብርኤል የሄዱ ሰዎች ቁጥር የላቸውም ወደዛ እዛ ቦታ ሰንበዲ ሰምዌር ለማግኘት ይፈልጋሉ ሰዎች አንድ ነገር። ግን ጥበብና ኃይል የሚገኝበት ቦታ አንድና አንድ ቦታ ነው ያማነው እግዚአብሔር ጋር ብቻ ነው። እግዚአብሔር ዙፋን ስር ብቻ ነው ጥበብና ኃይል የሚገኘው። ሌላው ሌላው ነጥብ ልነግራችሁ የምፈልገው ጥበብና ኃይል በተሳሳተ መንገድ አይገኝም። ብዙ ሰዎች በተሳሳተ መንገድ ጥበብና ኃይል ለማግኘት ይሞክራሉ። ማለት በእግዚአብሔር ቃል ላይ በተገለጠው መንገድ ሳይሆን ባልተገለጠው መንገድ። መጽሐፍ ቅዱስን ብታነቡ መጽሐፍ ምሳሌን ሪኮመንድ አደርጋለሁ ለብዙ ሰዎች። የመጽሐፈ ምሳሌ ምዕራፍ አንድ ሲጀምር ንጉሡ ሰለሞን ነው የጻፈው፣ በመንፈስ ቅዱስ ሆኖ የጥበብ መጀመሪያ ብሎ ማነው አለ? እግዚአብሔርን መፍራት ነው። እግዚአብሔርን የሚፈሩ ሰዎች ጥበብ የሚያገኙበት መንገድ የተከፈተላቸው ሰዎች ናቸው። በዚህ መንገድ ነው ጥበብን ማግኘት የሚቻለው፣ እግዚአብሔርን በመታመን ነው ጥበብን ማግኘት የሚቻለው። በዓለም ላይ መጽሐፍ ቅዱስ ሁለት አይነት መንገዶች እንዳሉ ይናገራል። አንዱ ሰፊ መንገድ ነው፣ ጌታ ኢየሱስ ነው የተናገረው። አንደኛው ደግሞ በጣም ጠባብ ነው ብሎ ተናግሯል። ጠባቡ መንገድ ጠባብ በር ነው ያለው እና ሁለት ሶስት ሆነን እጅ ለእጅ ተያይዘን የምንገባበት አይደለም። አንድ ባንድ ነው የምንገባበት። ደህንነትም የሚባለው ልክ እንደዛ ነው። ደህንነት ውስጥ የምንገባው አንድ ባንድ ነው። እግዚአብሔር ሲጠራን ንስሐ ገብተን በክርስቶስ ላይ እንታመናለን። ክርስቶስ ኢየሱስ ውስጥ እንገባለን። በጠባቡ መንገድ እንሄዳለን። መጨረሻው የጠባቡ መንገድ ህይወት ነው። የሰፊው መንገድ ግን ሞት ነው። በሰፊው መንገድ ውስጥ ማንም ሰው እንደፈለገው ጭነት ተጭኖ እጅ ለእጅ ተያይዞ መንጎድ ይችላል፣ ግን መጨረሻው ሞት ነው። ብዙ ሰዎች በዘረኝነት፣ በጦር ኃይል፣ በሰለጠኑ ቅጥር ነፍሰ ገዳዮች ኃይልን ለማግኘት እና ጥበብ እንዳላቸው ለማሳየት ሞክረዋል። ይሄ ትክክለኛ መንገድ አይደለም። እኔ እዚህ ጋ አንድ ምሳሌ አስቀምጣለሁ። አሌክሳንደር ዘግሬት የተባለው የዓለምን የተዋጋ ሰው ነው። አሌክሳንደር ዘግሬት እና ብዙ ታሪክ አለው። አሌክሳንደር ዘግሬት በታሪክ ውስጥ አሉ የሚባሉትን አገሮች ወግቶ ከጨረሰ በኋላ ሌላ የሚወጋው ሀገር እና የሚያስገብረው ሀገር ስለሌለ ቁጭ ብሎ አለቀሰ ተብሎ ተነግሮ ያውቃል እና ምንድን ነው ተዋግቶ ሌላ ኃይል፣ ሌላ ስልጣን፣ ሌላ ዝና ባለመጨመሩ የሚዋጋው ተዋግቶ የሚያስገብረው አገር ስለሌለ ቁጭ ብሎ እንዳለቀሰ ተጽፎ ተገኝቷል። ማለት የበለጠ ኃይል ሰዎች ይፈልጋሉ፣ የበለጠ ጥበብ። ግን በተሳሳተ መንገድ ስለሚፈልጉት ሲረኩ፣ ሲጽናኑ፣ ውስጣቸው ሲደሰት አትመለከቱም። በስቃይ በ ተጨማለቀ ኃጢአት ውስጥ ሲመላለሱ ታይተዋል። አሌክሳንደር ዘግሬት ታሪኩ ያን ነው የሚያሳየው። ታሪኩ ውስጥ አልገባም። ግን ጥበብና ኃይል በተሳሳተ ልምምድም አይገኝም። አንዳንድ ሰዎች በተሳሳተ ልምምድ ጥበብና ኃይልን ለማግኘት ይሞክራሉ። የተሳሳተ ልምምድ ሃይማኖታዊ፣ የተሳሳተ ከእግዚአብሔር ቃል ውጭ የሆነ ልምምድ እና ተግባራዊ ባህላዊ ልምምድ ውስጥ በመግባት የተለያየ ነገር ውስጥ በመግባት በጥንቆላ በልዩ ልዩ አስማታዊ እንቅስቃሴ ከሰዎች በሰዎች ጥበብና ኃይል ለማግኘት ልምምድ ውስጥ የሚገቡ ሰዎች አሉ። አላገኙም። ጥበብና ኃይል በተሳሳተ አስተምህሮ ውስጥ ወይም ትምህርትም ውስጥ አይገኝም። አስተምህሮ ማለት ዶክትሪን ማለት ነው። ወይም ትምህርት ልትሉት ትችላላችሁ። የምንማረው ትምህርት በእግዚአብሔር ቃል ላይ ያልተመሰረተ ከሆነ እኛንም አይጠቅመንም፣ አስተማሪዎቹንም አይጠቅምም። ዞሮ ዞሮ መጨረሻው ኪሳራ ነው። ስለዚህ ጥበብና ኃይል በተሳሳተ ትምህርት ወይም በተሳሳተ አስተምህሮ አይገኙም እና ጥበብና ኃይል የሚገኙበት መንገድ አንድና አንድ መንገድ ነው እግዚአብሔር ጋር በመምጣት እግዚአብሔር ጋር ልክ እንደ እና ዳንኤል በአስጨናቂ ጊዜ ወደ እግዚአብሔር መጥቶ በመጸለይ ነው። አራተኛ ነጥቤ ላይ እመጣለሁኝ። የእውነተኛ አማኞች ጥበብና ኃይል ማን ነው? የነ ዳንኤል እና የጓደኞቹ ጥበብና ኃይል ራሱ እግዚአብሔር ነው። ምክንያቱም ንጉሱ የተጨነቀበትን ነገር፣ የተቆጣበትን ነገር፣ የተቸገረበትን ነገር፣ ጠቢባን የተለፋባቸው ጠቢባን ይገደሉ ያለበትን ነገር ወደ እግዚአብሔር ነው ይዘው የቀረቡት። እግዚአብሔር ደግሞ በጣም የሚደንቅ ነው። ለነገሩ በጣም የሚደንቅ ነው። ሰው ያየውን ህልም ለሰው መግለጥ የሚችል እግዚአብሔር ብቻ ነው። ስለዚህ ጥበብም ኃይልም እግዚአብሔር ነው ለአማኞች። ስለዚህ እኔ አሁን ኢንከረጅ የማደርገው ለእናንተ፣ ለእኔ በህይወታችን ዘመን ሁሉ ለሚያጋጥሙን ማንኛውም እንቆቅልሾች፣ ውስብስብ ነገሮች ጥበብ ሊሆንልን የሚችል እግዚአብሔር ብቻ ነው ይሄ ዳንኤል እና ጓደኞቹ የገባቸው ነገር ነው። በሁለተኛ ደረጃ ሐዋርያው ቅዱስ ጳውሎስ አዲስ ኪዳንም ላይ ይህንን ነገር ተናግሮታል። አሁን ሐዋርያው ቅዱስ ጳውሎስ አዲስ ኪዳን ላይ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23ና 24 ላይ እዚህ ማስታወሻ ላይ ጽፌዋለሁ እንደዚህ ይላል። እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ብሎ ነው የተናገረው። ተመልከቱ፣ ሁለቱ ነገሮች የእግዚአብሔር ኃይል እና የእግዚአብሔር ጥበብ ማን ነው? ጌታ ኢየሱስ ክርስቶስ ነው። ለተመረጡ ሰዎች በእግዚአብሔር ለመዳን ተመርጠው በደህንነት መንገድ ውስጥ እንዲገቡና ሕይወታቸው፣ ዘመናቸው በእግዚአብሔር ውስጥ እንዲካተት የእግዚአብሔርን ምሕረት፣ ቸርነት፣ ጥበብ፣ መሪነት እንዲያዩ ለተመረጡት የግሪክ ሰዎች ቢሆኑ፣ የአይሁድ ሰዎች ቢሆኑ የእግዚአብሔር ኃይል፣ የእግዚአብሔር ጥበብ እማን ውስጥ ነው ያለው? ጌታችን ኢየሱስ ክርስቶስ ውስጥ ነው ያለው ብሎ ነው የተናገረው። ትክክል ነው። ጌታችን ኢየሱስ ክርስቶስን ብናውቅ ምን ነው የምናውቀው? የእግዚአብሔርን ኃይል የእግዚአብሔርን ጥበብ ነው የምናውቀው። ውስጡ የእግዚአብሔር ጥበብና የእግዚአብሔር ኃይል አለበት። ክርስቶስን ማወቅ በጣም አስደናቂ ነገር ነው። እንደገና ለኤፌሶን ሰዎች የጸለየውን ጸሎት አነብላችኋለሁ። ኤፌሶን ምዕራፍ 1 ቁጥር 17 ላይ ለኤፌሶን ሰዎች እጸልላችኋለሁ ብሎ ሲናገር የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ። እግዚአብሔር ነው ጥበብን የሚሰጥ ነገሮችን የሚያበራ የሚያብራራ ለሰዎች እግዚአብሔር ነው የሃይማኖትን ትክክለኛነትና እውነተኛነት የሚያሳይ እግዚአብሔር ብቻ ነው። እኛ የፈጠርነው ሃይማኖት የለም። እግዚአብሔር ነው እምነትን ወደ እኛ ያመጣው። እንደገና ለቆላሲያስ ሰዎች ሲናገር ጌታ ኢየሱስ ክርስቶስ የእግዚአብሔር የጥበብና የእውቀት ሀብት ነው ብሎ ነው የተናገረው። ቃሉ እንዳለ ላንብብላችሁ። ቆላሲያስ ምዕራፍ ሁለት ቁጥር ሶስት ላይ የተሰወረ የተደበቀ የጥበብና የእውቀት መዝገብ የአማርኛ መጽሐፍ ቅዱሳችን መዝገብ የሚለውን የእንግሊዝኛው ትሬዥር ነው የሚለው ሀብት ማለት ነው። ሀብት ተብሎ ነው መተርጎም ያለበት ወይም ንብረት። ጠጋ ይላል ትንሽ እና የተሰወረ የጥበብና የእውቀት ሀብት በማን ውስጥ ነው? በክርስቶስ ኢየሱስ ውስጥ ነው ያለው። ስለዚህ ጌታ ኢየሱስ ጋር ስንመጣ የምናገኘው ምንድን ነው? የእግዚአብሔርን እውቀት፣ የእግዚአብሔርን መገለጥ፣ የእግዚአብሔርን ብርሃን፣ የእግዚአብሔርን እውነት፣ የእግዚአብሔርን ተስፋ፣ የእግዚአብሔርን መንግስት ነው ጌታ ኢየሱስ ክርስቶስ ውስጥ የምናገኘው። ለዚህ ነው ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 11 ባለፈው ሳምንት ያካፈልኳችሁ ቁጥር 25 ላይ እናንተ ደካሞች ቁጥር 28 ላይ ነው ሸክማችሁ የከበደ ወደ እኔኑ እኔ እረፍት ሰጣችኋለሁ ያለበት ቦታ ላይ ገና ያንን ሲጀምር ቁጥር 25 ላይ ኮራዚን ቅፍርናሆም የተለያዩ ከተሞችን ከነቀፈ በኋላ፣ ወደ አይኖቹን ወደ ሰማይ ቀና አድርጎ ጌታ ሆይ ይህንን የመዳንን እውነት ከአስተዋዮች ነን ከሚሉ ጥበበኞች ነን ከሚሉ ሰውረ ለእነዚህ ለሕፃናት ስለገለጥክላቸው አመሰግንሃለሁ። ጥበብንና ማስተዋልን የሚሰጥ የሚገልጥ ጥበብና ማስተዋል የሚገኝበት እግዚአብሔር ብቻ ነው። ስለዚህ እግዚአብሔርን በማምለክ የተጎዳ አማኝ ታይቶ አይታወቅም በምድር ላይ እና ጌታ ኢየሱስ ክርስቶስ ራሱ እዚህም ላይ መዝግቤዋለሁ ማቴዎስ 28 የመጨረሻ የማቴዎስ ወንጌል መጨረሻ ላይ ኃይል እና ስልጣን በሰማይና በምድር ያለው ሁሉ ሞቶ ተነስቶ ሊያርግ ሲል እየተናገረ ነው ለእኔ ተሰጠኝ ነው ያለው ጌታ ኢየሱስ ጋ ነው ሀይል ያለው ጥበብ ያለው ስልጣን ያለው እና እነዚህ ሁለቱን ነገሮች በቴዎሎጂ ቋንቋ ማለት በስነ መለኮት ትምህርት መንፈሳዊ ነገር በጣም መጥቃችሁ ለመማር ስትነሱ መጽሐፍ ቅዱስ ላይ ያሉ ሁሉን ነገር ለመማር ስትነሱ እግዚአብሔር ሁለት በእግዚአብሔር ከሚጠራባቸው ስያሜዎች ሁለቱ ኦምኒፖተንስ እና ኦምኒሴንስ ተብሎ ይታወቃል። ኦምኒፖተንስ ማለት ሁሉን የሚችል ማለት ነው እና ኦምኒሴንስ ደግሞ ማለት ሁሉን የሚያውቅ ማለት ነው። እግዚአብሔር ሁሉን የሚችል ኃይል ያለው ሁሉን የሚያውቅ ጥበብ ያለው አምላክ ነው። ስለዚህ ዳንኤል የተናገረው ይሄንን ነው። የእኛ እግዚአብሔር ኃይልም ጥበብም ያለው እግዚአብሔር ነው እና ይሄንን ተናግሬ ስጨርስ፣ ወደ መጨረስ ስመጣ አምስተኛ ነጥቤ ጥበብና ኃይልን እግዚአብሔር ለሚለምኑት የሚሰጥ አምላክ ነው። አሁን ዳንኤል የተናገረውን ነገር አስተውላችሁ ስሙኝ። ምንድን ነው ያለው ዳንኤል? የዚያን ጊዜም ቁጥር 19 ሚስጥር በሌሊት ሚስጥሩ በሌሊት ራእይ ለዳንኤል ተገለጠለት። ማለት የንጉሱ ሕልምና የሕልሙ ፍቺ ነው የተገለጠለት እና ዳንኤልም የሰማይን አምላክ አመሰገንና ዳንኤልም ተናገረ እንዲህም አለ ጥበብና ኃይል ለሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ቅድም የነገርኳችሁን ያብራራላችሁን ቃሎች ይናገራል። ጊዜያትንና ዘመናትን ይለውጣል፣ በኃይሉ ነገስታትን ያፈልሳል፣ ነገስታትን ያስነሳል በኃይሉ፣ በጥበቡ ደግሞ ጥበብን ለጠቢባን እውቀትን ላስተዋዮች ይሰጣል፣ አለና የጠለቀውንና የተሰወረውን በጥበቡ ይገልጣል፣ በጨለማ ያለውን ያውቃል። ብርሃን ከሱ ጋር ነው። በጥበቡ እና አለና ቁጥር 23 ላይ ጥበብንና ኃይልን የሰጠኸኝ እኛም የለመንነውን ነገር አሁን ያስታወከኝ አንተ የአባቶች አምላክ ሆይ የንጉሱን ነገር አስታውቀኸኛልና እገዛልሃለሁ፣ አመሰግንህም አለሁ ብሎ ተናገረ። ታያላችሁ እግዚአብሔር ጥበብና ኃይል በእጁ ውስጥ ነው ያለው ዳንኤል የሚናገረው ነገር ጥበብና ኃይል ሰጠኸኝ። ሁለቱንም ነገሮች ነው፣ ጥበብንም ኃይልንም ለኔ ለዳንኤል ሰጠኸኝ። የንጉሱን እንቆቅልሽ የፈታበትን ጥበብ እግዚአብሔርን የሰጠው ደግሞ በዚህ በመቶ ሀያ ሰባት ሀገር በነገሰ ንጉሥ ፊት የመቆም ድፍረት፣ የመቆም ኃይል፣ የመናገር ስልጣን የሰጠው እግዚአብሔር ነው። እግዚአብሔር እንደዚህ የሚያደርግ አምላክ ነው። በጣም የሚገርም አምላክ ነው። አንድ ጊዜ እኔ የዛሬ ብዙ አመት ነው ሰላሳ አመት በላይ ይሆናል። በደርግ ጊዜ አንድ አመት ከሶስት ወር ታስረን ነበረ። ቤቴ ውስጥ ወንጌል ስሰብክ ነው በመትረየስ ከበው ነው ያሰሩን እና ታሰርን። ከዛ እስር ቤቱ መጨረሻ አካባቢ ልንፈታ አካባቢ በደርግ ጊዜ በጣም ነፍሰ ገዳዮች የሆኑ ትልልቅ ባለስልጣኖች ብቻዬን ይጠይቁኝ ነበር። እኔ ወጣት ነኝ ገና ያን ጊዜ አላገባሁም እና ያው ዩኒቨርሲቲ ግራጅዌት አድርጌ ነው የሄኩት እና እነዛ ባለስልጣኖች እንደዚህ በጣም የሚያስፈሩ ናቸው ስታዋቸው እራሳቸው እና ያው ብቻዬን አያስገቡኝ እና ገባሁኝ እና ቆምኩኝ እንደዚህ ብዬ እና አንተ የሲአይኤ ተከታይ ነህ የሲአይኤ ወኪል ነህ እና ምናምን ብለው በጣም ብዙ ነገር ሊናገሩ ፈለጉ። እና እኔ ቀና ብዬ አይን አይናቸውን እያየው እናንተ የምትሉትን ነገር አላውቅም። እኔ የሲአይኤ ተከታይ አይደለሁም፣ የሲአይኤም ወኪል አይደለሁም። ብሆን ኖሮ እዚህ አታገኙኝም ነበር። እና እኔ የኢየሱስ ክርስቶስ ተከታይ ነኝ፣ የመጽሐፍ ቅዱስ አማኝ ነኝ። መጽሐፍ ቅዱስን ለማወቅ ለሚፈልግ ለማንም ሰው ከእናንተ ማን ናችሁ ልነግራችሁ ላስተምራችሁ ዝግጁ ነኝ። እንደዚህ አይነት ሰው ነኝ እና ብዬ በድፍረት ነው የተናገርኳቸው። ከዛ በኋላ መሀል ላይ የተቀመጠው በጣም ነፍሰገዳይ እንደሆነ የሚታወቅለት ሰው አለ። ምን ነው አሉ ሁሉም እና እንደዚህ አይነት ደፋር ሰዎች እኛ በኮሚኒዝም አሰልጥነን ቢኖሩን ኖሮ ስንት ነገር በሰራን ነበረ እና ለሚያምኑት ነገር የቆሙ እንዲህ አይነት ሰዎች ያስፈልጉናል ብሎ ተናገረ። እኔ አሁን ስለ ራሴ ለመናገር ፈልጌ አይደለም፣ ግን እግዚአብሔር ኃይልን የሚሰጥ በንጉስ በነገስታት ፊት በድፍረት ማቆም የሚችል እና ደግሞ በአግባቡና በሰዓቱ የምንናገርበትን ጥበብ መስጠት የሚችል አምላክ ነው። ለዚህ ነው ጥበብና ኃይል ከእግዚአብሔር ብትለምኑ በእውነት በቅንነት በእውነተኛ የጸሎት መንፈስ ብትለምኑ እግዚአብሔር አይምራችሁን ያበራል። ጥበብንና ኃይልን ይሰጣችኋል። ጥበብንና ኃይልን የሰጠኸኝ ነው ያለው ዳንኤል። ለምኜ አለው ሰጠኝ። እግዚአብሔር ሲለመን የሚሰጥ አምላክ ነው። ጥበብ የሱ ነው። ሰጥቶ ሰጥቶ ሰጥቶ የማያልቅበት የሞላው አምላክ ነው። ለእኔ ሰጥቶ ለእናንተ አይ በቃ አለቀ የሚል አምላክ አይደለም። ለሁላችንም መስጠት የሚችል ጥበበኞች ሊያደርገን የሚችል በጥበብ የተሞላ ሰጥቶ የማያልቅበት አምላክ ነው። እንደገና ደግሞ ያለውን ነገር ተመልከቱ። የለመንህን ነገር አሁን ያስታወከኝ አንተ የአባቶች አምላክ እግዚአብሔር የሚለመነውን ነገር የሚሰጥ አምላክ ነው። ደህንነት ማግኘት ትፈልጋላችሁ? ፓስተር ሊሰጥ አይችልም ማንም ነቢይ እግዚአብሔር ጋር ሄዳችሁ እግዚአብሔር ሆይ በትህትና በፍቅር በንስሐ ቀርባችሁ እግዚአብሔር ብትለምኑት ጥያቄያችሁን ይመልሳል ጥበብ ይሰጣችኋል ደህንነት ያጎናጽፋችኋል የዘላለም መንግስት ስጦታን ይሰጣችኋል በነፃ በነፃ ስለዚህ ጥበብና ኃይል ለሚለምኑት ሰዎች እግዚአብሔር የሚሰጥ የማያልቅበት የሚችል አምላክ ነው። ይህንን ከተናገርኩ በኋላ ወደ መደምደሚያ ስመጣ የማነብላችሁ ቃል ያዕቆብ መልእክት የጌታ ኢየሱስ ክርስቶስ ግማሽ ወንድም የሚባለው የማርያም እና የዮሴፍ ልጅ ያዕቆብ ምዕራፍ አንድ ላይ ቁጥር አምስት ላይ የተናገረውን ነገር ነው ከናንተ ግን ማንም ጥበብ ቢጎለው አለና ከናንተ ማንም ጥበብ ቢጎለው አማኞች ከአማኞች መካከል፣ ከናንተ ግን ማንም ጥበብ ቢጎለው አለና፣ ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለሱም ይሰጠዋል ነው ያለው። ጥበብ ትፈልጋላችሁ ወደ እግዚአብሔር ነው። አይ ለአንቺ አያስፈልግም፣ ለአንተ አያስፈልግም አይልም። እግዚአብሔር ወይም ደግሞ አንተ እንዲህ ስለሆንክ ዘሪ፣ እንዲህ ስለሆነ ትምህርት፣ ችሎታ ወይም እድሜ እንዲህ ስለሆነ አይልም ነው የሚለው። ያዕቆብ ከእናንተ ማንም ጥበብ ቢጎለው ምናልባት ለመናገር ጥበብ የጎደላቸው ሰዎች ቢኖሩ፣ ከወላጆቻቸው ጋር ለመነጋገር፣ ከጓደኞቻቸው ጋር በጥበብ መነጋገር ያቃታቸው ሰዎች ቢኖሩ በባልና ሚስቶች መካከል ዛሬ ንግግሮች በጣም ሻካራዎች ሆነው ይታያሉ። ባል ከሚስቱ ሚስት ከባል ጥበብ ያስፈልጋቸዋል ለመናገር እና እግዚአብሔር ጋር ቀረብ ብለው ሰዎች ቢጠይቁት እግዚአብሔር የሰውን ልብ የሚያለሰልስ እና የሰዎችን አመለካከት የሚለውጥ ንግግርን፣ የንግግር ፈሊጥን፣ የንግግር ጥበብን የሚሰጥ አምላክ ነው እግዚአብሔር እና ከእናንተ ጥበብ ቢጎለው ማንም ሳይነቅፍ በልግስና በቸርነት በሙላት ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለሱም ይሰጠዋል። እግዚአብሔር የተመሰገነ ይሁን። ስለዚህ ይህንን ዳንኤል ምዕራፍ ሁለትን ሳስብ የዳንኤል ምዕራፍ ሁለት ዋና ሀሳቡ የእግዚአብሔርን ማንነት ማሳየት ነው። እግዚአብሔር ጥበብም ኃይልም ያለው አምላክ ነው። እግዚአብሔር በጥበቡና በኃይሉ የፈለገውን ነገር ማድረግ ይችላል። በጥበቡና በኃይሉ የተሰወረውን ይገልጣል። በጥበቡና በኃይሉ የእኛን ጥልቅ ጥያቄዎች ይመልሳል። ማንም ሰው ሊመልስ የማይችለውን የእኛን የውስጥ ጥያቄ መመለስ የሚችል እግዚአብሔር ብቻ ነው። በጥበቡና በኃይሉ ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ በቀራኔው መስቀል ላይ ለእኛ ኃጢአታችንን ተሸክሞ እንዲሰቀል የሰጠን እግዚአብሔር በጥበቡና በኃይሉ ነው። በሱ በኩል በጌታ በኢየሱስ ክርስቶስ በኩል ወደሱ የሚመጡትን አሁንም በራሱ ጥበባዊ አሰራር አስደናቂ በመንፈስ ቅዱስ ስራ እኛን እያንዳንዳችንን ለመቀበል ይህንን የደህንነት ጥበብ የክርስትናን እምነት እውነት መጽሐፍ ቅዱሳዊውን ክርስትና የዘረጋውና ያመጣው እግዚአብሔር ነው። ወደዚህ እንምጣ። ጥበብንና ኃይልን እግዚአብሔር ይሰጠናል። ሳይነቅፍ በልግስና ይሰጠናል። ራሱን እግዚአብሔርን እንድናውቀው ያደርገናል። እግዚአብሔር የተመሰገነ ይሁን። ስለዚህ በዓለም ላለመታለል ትፈልጋላችሁ፣ በሰይጣን ላለመሸወድ ትፈልጋላችሁ፣ በስጋ ተጠልፎ ላለመውደድ ትፈልጋላችሁ፣ ጥበብም ኃይልም ያስፈልጋችኋል። ጥበብና ኃይልን ልታገኙ የምትችሉት እግዚአብሔር ጋር ነው። እና የእግዚአብሔር ሕዝብ ለሰው ልጆች የተሰጠ ትልቅ ዕድል ትልቅ መብት ነው የምለው እግዚአብሔር ጋር መጥቶ ይህንን መቀበል ነው እና ወደ ጥበብና ወደ ኃይል ምንጭ ወደ እግዚአብሔር ንግባ። በሮ ተከፍቶልናል። እግዚአብሔር ጥበብንም ኃይልንም ይሰጠናል። እግዚአብሔር ይስጠን። እግዚአብሔር ስለ ቃሉ ይመስገን። እዚህ ጋ ነው የማቆመው መልእክቴን።